ባለብዙ ቀለም ሀሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዕለተ ሮብ ሰኔ 22 ቀን 2013 ዓ ም የጋቢና ቪ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መሀል የፌዴራል መንግስት ከትግራይ ክልል መውጣቱን ተከትሎ ወላጆች በትግራይ የሚገኙ የተለያዩ ዩኒቨርሲቲዎች የሚማሩ ልጆቻቸው ያሉበትን ሁኔታ ለማወቅ የሚያደርጉትን ጥረት የሚዳስስ ዘገባ ይኖረናል በሚሆነው አቅም ወደ ቤተሰባቸው እንዲመለሱ እንዲያደርግልን እና ህብረተሰቡን በተረጋጋ ሁኔታ መንግስትን በተረጋጋ ሁኔታ ካለው የመቀሌ መንግስት ጋር ማድረግ የሚችለውን እንዲያደርግ ለአለም መንግስታትም ሆነ ለኢትዮጵያ መንግስትም ነው ጥሪያችንም፣ እናስተላልፍ። ካነጋገርናቸው ወላጆች መካከል አንዷን የሰማችሁት፣ ሙሉ ዘገባው በአብይ ርዕሳችን ይቀርባል። ለመሆኑ እናቶችና ህጻናት የተመጣጠነ ምግብ እንዲያገኙ እና ሴቶች በምግብ ራሳቸውን እንዲደግፉ ስለሚያግዘው የሰቆጣ የቃል ኪዳን ስምምነት ምን ያክል ያውቃሉ? ህጻናቱም ለወደፊቱ ተስፋ እንዳይኖራቸው የሚያደርግ በጣም ተስፋ የሆነ ችግር ስለሆነ ያንን ችግር ለመቅረፍ ሴቶች ላይ እና ህጻናት ላይ በስፋት ቢሰራ ጄኔሬሽኑን ቀየር ይቻላል የሚል ታሳቢ ተደርጎ የተጀመረ ፕሮግራም ነው። በኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስቴር የህጻናት ዘርፍ ባለሙያ የሆኑትን አቶ መስፍን ሽፈራውን የሰማችሁት። ስለ ስምምነቱና በተለይ ከሰሞኑ ትኩረት አድርጎ ስለሚሰራባቸው ስራዎች አናግረናቸዋል። ሰላም፣ ጤና ይስጥልኝ። እንደምን አምሽታችኋል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኞሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው አመሰግናለሁ። ስመኞች አድማጮች በድጋሚ እንደምናመሽታችኋል የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ሰኔ 21 2021 ዓ ም የወሰደው በሰብአዊ ምክንያት ተኩስ የማቆም አዋጅ ትግራይ ውስጥ ላለው ግጭት መፍትሄ ለማግኘት ትክክለኛ እርምጃ በመሆኑ እንደግፈዋለን ሲሉ የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ ማሀማት በትናንትናው ዕለት ባወጡት መልእክት አስታውቋል። ትግራይ ውስጥ ዘላቂ ሰላም እንዲገኝ መንገድ ለመጥረግ እንዲቻልም የኢትዮጵያ ባለስልጣናት አጠቃላይና ሁሉን አቅ ሊቀፍ የሆነ ቋሚ የተኩስ ማቆም ላይ እንዲደረስ እንዲሰሩ የህብረቱ ሊቀመንበር ጠይቀዋል። በሌላ በኩል በዛሬው ዕለት የኢትዮጵያ መንግስት በጉዳዩ ላይ መግለጫ መስጠቱም ታውቋል። አድማጮች የዚህን ዜና ዝርዝር ጉዳይ ከምሽቱ ሶስት ሰዓት በኋላ በመጽሔት ክፍል ይጠብቁን። ሀያ አራተኛው የናይል ኢኳቶሪያል ሐይቆች የሚኒስትሮች ምክር ቤት ስብሰባ ተካሄደ። ኢትዮጵያን ጨምሮ ዘጠኝ ሀገራት የተካተቱበት የናይል ኢኳቶሪያል ሐይቆች የሚኒስትሮች ስብሰባ በአዲስ አበባ መካሄዱን የኢትዮጵያ ብሮድካስት ኮርፖሬሽንን ጠቅሶ ፋና ብሮድካስቲንግ ዘግቧል። ለአንድ አመት ያህል ኢትዮጵያ በሊቀመንበርነት ስትመራው የቆየችው የቀጠናው የልማት ትብብር ሀገራቱን የሚያስተሳስሩ የተለያዩ የኤነርጂ ስራዎችን እንዳከናወ የውሃ መስኖና ኢነርጂ ሚኒስትሩ ስለሺ በቀለ ተናግረዋል። የቀድሞ የደቡብ አፍሪካ ፕሬዚዳንት ጄኮብ ዙማ ለአንድ ዓመት ከሶስት ወራት የእስር ቅጣት ተፈረደባቸው። የደቡብ አፍሪካ ከፍተኛው ህገ መንግስታዊ ፍርድ ቤት የቀድሞ ፕሬዚዳንት ላይ ትላንትና የእስራት ቅጣቱን የወሰነባቸው በስልጣን ላይ በነበሩበት ዘመን ፈጽመዋል የተባሉትን በርካታ የሙስና ወንጀሎች በሚመረምሩ ችሎት ፊት ባለመቅረብ ፍርድ ቤት በመዳፈር ጥፋት ፈጽመዋል ተብሎ ነው። ዙማ በቀጣዮቹ አምስት ቀናት ውስጥ ለፖሊስ እጃቸውን እንዲሰጡም ፍርድ ቤቱ C'est un peu በትናንትና እለት የተጀመረው የቡድን ሀያ አባል ሀገራቶች የውጭ ጉዳይ ሚኒስቴሮች ጉባኤ በኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥና የምግብ ዋስትና ላይ ተወያይቷል። የውጭ ጉዳይ ሚኒስቴሮቹ እንደ አውሮፓውያን አቆጣጠር ከ2019 ዓ.ም ወዲህ በአካል ሲሰባሰቡ ይህ በጣሊያን ማቴራ ከተማ ላይ የተከፈተው የመጀመሪያው ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጉባኤው መክፈቻ ላይ ባደረጉት ንግግር ኮቪድ-19 ወረርሽኝ እንዲወገድ ክትባቱን በተጨማሪ ለዓለም አካባቢዎች ማዳረስ ይኖርብናል ይህን የጤና ቀውስም ለማክተም ቁልፉ በትብብር መስራት ነው ብለዋል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪግ ወይም የስልክ ቁጥራችንን ፕላስ 1 2022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው አብይ ዝግጅታችን እንለፍ። የፌዴራል መከላከያ ሰራዊት መቀሌን ለቆ መውጣቱን ተከትሎ በትግራይ የተለያዩ ዩኒቨርሲቲዎች የሚማሩ ተማሪዎች ያሉበትን ሁኔታ ማወቅ አልቻልንም ያሉ ወላጆች ስጋት እንደገባቸው ለአሜሪካ ድምጽ ገለጹ። ወላጆቹ ልጆቻቸው በሰላም ቤተሰቦቻቸውን እንዲቀላቀሉ መቀሌን ለተቆጣጠረው ኃይል ለመንግስትና ለዓለም አቀፉ ማህበረሰብ የተማጽኖ ጥሪ አቅርበዋል። መስፍን አራጌ ተጨማሪ አለው። በአዲግራት ዩኒቨርሲቲ ስድስተኛ ዓመት የሕክምና ተማሪ ልጅ እንዳላቸው የሚናገሩት ቅድስት አሊ ከልጃቸው ጋር በስልክም ሆነ በኢንተርኔት ከተገናኙ ቀናት እንዳለፏቸው ተናግረዋል። ልጅ በአዲግራት ዩኒቨርሲቲ ወደ ትምህርት እንዲገቡ በመባላቸው የሜዲስን ተማሪ ናት። ያው ስድስተኛ ዓመት ስለሆነች መቅረስ ስለሌለባት የግድ ሄዳለች። ስልክ ከተቋረጠም ከአንድ ሳምንት በላይ ይሆናል። መገናኘት አልቻልንም። የምናገኘውን መረጃ የለም። በአክሱም ዩኒቨርሲቲ አምስተኛ ዓመት ተማሪ እና ዘንድሮ ተመራቂ ልጅ አለኝ የሚሉት አባት ደግሞ ሀሰን አበጋዝ ናቸው። ዘንድሮ ተመራቂ ስለሆነ ያው መንግስት ጥሪ ባስተላለፈው መሰረት አክሱም ዩኒቨርሲቲ ልከነዋል። ግን ከላክ ነው በኋላ ያው በትምህርት ላይ እንዳለና ሚድ ጨርሰው ወደ ፋይናል ደረጃ ላይ እንደደረሱ ከሶስት ቀን በፊት ተደዋውለን ነበረ። ከዛ ቀን በኋላ ግን በተፈጠረው ምክንያት በስልክ ተገናኝተን አናቅም። ወላጆቹ አካባቢውን ለተቆጣጠረው ኃይል ለመንግስትና ለዓለም አቀፉ ማህበረሰብ ባስተላለፉት ተማጽኖ ተማሪዎቹ በሰላም ከቤተሰቦቻቸው ጋር እንዲቃ እንደተቀላቀሉ ጠይቀዋል። የልጆቻችን ሁኔታ እኛም መስማት ስላልቻልን በጭንቀት ላይ ስለሆን መንግስት ሆነ የአለም መንግስት ይህንን ትኩረት በመስጠት ልጆቹ ከዚህ በኋላ ትምህርት እስከሚረጋጋ ሁኔታው መንግስትም የሚያደርገውን ስምምነት እስከሚፈጠር ድረስ እንፈልገዋለን። ህዝብ እንዲያልቅ አንፈልግም። ህዝብ እንዲሞት አንፈልግም እኛ። ስለዚህ ይሄ ሁሉ እስከሚመቻች ድረስ በተረጋጋ ሁኔታ ትምህርትን መቀጠል ስለማይቻል በሚሆነው አቅም ወደ ቤተሰባቸው እንዲመለሱ እንዲያደርግልንና ህብረተሰቡን በተረጋጋ ሁኔታ፣ መንግስትም በተረጋጋ ሁኔታ ካለው የመቀሌ መንግስት ጋር ማድረግ የሚችለውን እንዲያደርግ ለአለም መንግስታትም ሆነ ለኢትዮጵያ መንግስትም ነው ጥሪያችንም እናስተላልፍ አካባቢው አካባቢ ወይም ደግሞ የትግራይ ክልልን ተቆጣጠረ የተባለው አካልም እነዚህ ልጆች ገና ምንም የማያውቁ ለጋ ልጆች ናቸው። እንደምንም ብሎ ልጆችን እንክብካቤ አድርጎ ወደ ቤተሰቦቻቸው የሚጠጉበትን መንገድ ማመቻቸት ያለበት ይመስለኛል። በተጨማሪም ደግሞ የዓለም አቀፉ ህብረተሰብ ቢሆን እነዚህ ህጻናቶች ገና ሀገር ተረካቢ ናቸው። ገና ተምረው ያልፍልናል ብለው ቤተሰብን እናግዛለን ብለው የሄዱ ልጆች ናቸው። የእኛ ልጅ ብቻ ሳይሆን መላ የኢትዮጵያ የሚሆኑ ወጣቶች ናቸው ወደ ዩኒቨርሲቲ የተቀላቀሉ። ስለዚህ ይህንን እንትን የዓለም አቀፉን ህብረተሰብ አገሪቱንም እየመራ ያለው አካልም ቢሆን ልጆቹን ወደ ቤተሰቦቻቸው የሚገናኙበትን መንገድ የሚመቻችበት ሁኔታ ቢደረግልን መልካም ነው የሚል ሀሳብ ነው ያለኝ እኔ። መንግስት የዩኒቨርሲቲ ተማሪዎችን ወደ ቤተሰብ ቅድሚያ ከበተነ በኋላ መሆን ያለበትን ነገር ማድረግ ነበረበት። አሁንም የተቆጣጠረው የመቀሌ ሰራዊትም ቢሆን ሁሉም ልጆቻችን የሁላችንም ስለሆነ አገራችንም የሁላችንም ስለሆነ ልጆቻችንን የመጠበቅ ኃላፊነት አለበት። መንግስትም ልጆቻችን የመጠበቅ ኃላፊነት አለበት። የማንም ልጅ እንዲጎዳ እንዲሞት አንፈልግም። ሀገሪቱን የሚመራትም ይሄ የሚመረው ሀይል ነው። ተምሮም ለሀገሩ ነው። በዚህ መንግስትም ሆነ አሁን የገባው መቀሌ የተቆጣጠረው ሰራዊትም ለልጆቹ ማሰብ ግዴታ አለበት። ማንኛችንም ማሰብ ግዴታ ያለብን ስለሆነ፣ ስለዚህ ይህንን የዓለም መንግስታት ከፍተኛ ትኩረት በመስጠት ልጆቹ ወደ ቤተሰብ እንዲቀላቀሉና ሁኔታው ተረጋግቶ ወደፊት በሚሆነው መልኩ ትምህርቱ እንዲጀምሩ ያደርግልን በታላቅ አክብሮት ነው የምንጠይቀው። እንግዲህ የልጅ ጉዳይ ነው፣ ከባድ ነው። ይህንን ሁሉም ሊያውቀው ይገባል። ሁሉም እንደኔ ልጅ አለው። ሁሉም ማስተላለፍ ይገባል መልክት a lot መቼም መንግስት የሆነ መረጃ ይኖረዋል። ይህን መረጃ ከነበረው ተማሪዎቹን ቀድሞ አስወጥቶ ከዛ በኋላ መከላከያ የሚወጣበት መንገድ መፈጠር ነበረበት። አሁን እኛ መንግስትን አብረ ነው ዩኒቨርሲቲውን ፌዴራል ፖሊስና ፌዴራል ይጠብቃቸው ነበር። አሁን ግን እየሰማን ያለ ነው መከላከያም ወጥቷል፣ ፌዴራልም ወጥቷል ነው የሚባለው። ይህ ከመሆኑ በፊት ግን ተማሪዎቹ ወደ ቤተሰቦቻቸው መምጣት ነበረባቸው የሚል ሀሳብ ነው ያለኝ። ዩኒቨርሲቲዎችን በበላይነት የሚያስተዳድረው የሳይንስና ከፍተኛ ትምህርት ተቋም አመራርን በስልክ ለማግኘ ኝት ያደረግኩት ጥረት ለጊዜው አልተሳካልኝም። እንደተሳካልኝ ምላሻቸውን ለማካተት እሞክራለሁ። ህዝባዊ ወያኔ ሀርነት ትግራይ ትናንት የክልሉን ርዕሰ መዲና መቀሌን መቆጣጠሩን ይፋ ያደረገ ሲሆን ዋሽንግተን ፖስትና ሮይተርስን የመሳሰሉ ዓለም አቀፍ የመገናኛ አውታሮች ይህንን የሚያረጋግጥ ዘገባ ሰርተዋል። የኤርትራ ፕሬስ በበኩሉ የኤርትራ ሰራዊት ኢትዮጵያን ለቆ መውጣቱን ይፋ አድርጓል። በሌላ በኩል የኢትዮጵያ መንግስት በትግራይ ክልል የተኩስ አቁም ስምምነት መደረጉን ከመግለጽ ባለፈ እስካሁን ዝርዝር መረጃዎች አልወጡም። የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ከሳምንት በፊት ለጋዜጠኞች በሰጡት መግለጫ ከምርጫ ደህንነት ጋር በተያያዘ ሰራዊቱ ወደ ተለያዩ አካባቢዎች እንዲንቀሳቀስ መደረጉን አመልክተው ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ ጌን ለዘገባው እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ መተላለፉን ይቀጥላል። የሰቆጣ የቃል ኪዳን ስምምነት በ2007 ዓ ም ወደ ትግበራ የገባ ሲሆን በዋናነት እናቶችና ህጻናት የተመጣጠነ ምግብ እንዲያገኙና በተለይ ሴቶች የጋራ አትክልቶችንና በእንስሳት ተዋጽኦዎች በማልማት በምግብ ራሳቸውን እንዲደግፉ ይረዳል። በዋናነትም የህፃናት መቀንጨር እንደ አውሮፓውያን አቆጣጠር በ2030 ማለትም ከ9 ዓመት በኋላ ለሙሉ የሀገሪቱ ለማስወገድ ያለመም ስምምነት ነው። በቅርቡም የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስትር ከሁለት ዓመት በታች ያሉ ህጻናት እድገት መቀንጨር በሰፊው በተስተዋለባቸው በአማራና በትግራይ ክልሎች ትኩረቱን አድርጎ እየሰራ መሆኑን አስታውቋል። ኤደን ገረመው በሚኒስትር መስሪያ ቤቱ የህጻናት ዘርፍ ባለሙያ የሆኑትን አቶ መስፍን ሽፈራውን አነጋግራቸው ነበር። አቶ ሽፈራው ስለ ሰቆጣ ስምምነት ከሚያብራሩበት ይጀምራል። ይህ ሰቆጣ ስምምነት የሚባለው እንደሚታወቀው በሀገራችን ላይ በተለያዩ አካባቢዎች የአመጋገብ ስርዓታችንና ባህላችን የተወሰኑ አካባቢዎች ላይ የግንዛቤና የእውቀት እጥረት ስላለ ከዛ አመጋገብ ጋር ተያይዞ የሚከሰት ችግር አለ። ያን ችግር ለመቅረፍ ይቻል ዘንድ በሀገሪቱ አጠቃላይ ጥናት ተጠንቷል። ይህ ጥናት ከተጠናበት ጊዜ አንስቶ በሚኒስትሮች የሚመሩ የተለያዩ አካላት ይህንን ፕሮግራም እንዲያውቁት ግንዛቤ እንዲያገኙ ከተደረገ በኋላ ችግሩ በስፋት ያለባቸው ክልሎች ተመርጠው የሙከራ ትግበራ እንዲጀመር የተደረገበት ፕሮግራም ነው። ይሄ ችግር በአማራና በትግራይ ክልል ትንሽ ሰፋ ስለሚል በዛ ያንን ተሞክሮ ወስደን የማስፋት ስራ እንሰራለን ብለን የተጀመረ ፕሮግራም ነው። የቃል ኪዳን ስምምነቱ ወደ ስራ የገባው መቼ ነው? ምን አይነት ይዘቶች አሉት የሚለውን ስንገሩ። የቃል ኪዳን ስምምነቱ ወደ ትግብራ የተጀመረው በሁለት ሺህ ሰባት ነው። በሁለት ሺህ ሰባት ሲጀመር ሚኒስትሮችና የተለያዩ አካላት በቦታው ተገኝተው ችግሩን በስፋትና ጥልቀት ካየው በኋላ ይህንን ነገር ያው በአጠቃላይ አገሪቱ ለመተግበር የበጀትና የአቅም ወስንነት ስለሚኖር ውሳኔ ሄዳያዎች ነው ጀምረን ወደ ቀጣይ ማስፋት አለብን በሚል እሳቤ የተጀመረ ፕሮግራም ነው። ያ ፕሮግራም ሲጀመር ደግሞ ችግሩ የሚሰፋው በሴቶችና በህጻናት ላይ ነው። ይሄ ችግር ደግሞ ያው ህጻናቱ ላይ ከአመጋገብ ጋር ተያይዞ በአእምሮም በአካልም ከፍተኛ የሆነ ችግር ከማስከተሉም እይበልጥ ደግሞ አገሪቱ በኢኮኖሚ እንድትጎዳ እያደረገ ህጻናቱም ለወደፊቱ ተስፋ እንዳይኖራቸው የሚያደርግ በጣም ተስፎ የሆነ ችግር ስለሆነ ያንን ችግር ለመቅረፍ ሴቶች ላይ እና ህጻናት ላይ በስፋት ቢሰራ ጄኔሬሽኑን መቀየር ይቻላል የሚል ታሳቢ ተደርጎ የተጀመረ ፕሮግራም ነው። እንግዲህ ቅድምም ጠቀስ ሊያደርጉት ሞክረዋል። ትኩረት የተሰጠባቸው ቦታዎች እንዳሉ እና በአሁኑ ሰዓት የሰቆጣ ቃል ኪዳን በየትኞቹ የሀገሪቱ ክፍሎች ነው ተግባራዊ የተደረገ ያለው? አሁን ኦልሬዲ በሁለት ክልሎች በአማራ ሀያ ሰባት ወረዳዎች በትግራይ አስራ ሶስት ወረዳዎች ላይ እየተተገበረ ይገኛል። ከቅርብ ጊዜ በኋላ ኦልሬዲ የሚሰፋ የመንግስት ፕሮግራም አለ። እሱን ለማስፋት ወደ ሁለት መቶ ወረዳዎች ላይ ለመቀጠል በዝግጅት ላይ ነው የምንገኘው። እንግዲህ የህጻናት የመቀንጨር ችግር የእናቶችም የምግብ እጥረት በነዚህ አካባቢዎች ምን ያህል የሰፋ ነው? አሁን ህጻናት ላይ ስንል አንዳንዶቹ ከግን ተቀዳሚ ጥረት የተነሳ ህጻናቱን የተለያዩ ባህሎች፣ ወጎች፣ አስተሳሰቦች ስላሉ እያለም ያለመመገብ ችግር አለ። በተለይ ከጡት ማጥባት ይጀምራል። ከተወለዱ በኋላ ከመወለዳቸው በፊት እናጅቱ በቂ የሆነ በስፋተ ምግብ የበለጸገ ምግብ መመገብ እንዳለባት ታሳቢ ይደረጋል። ያንን ታሳቢ ሳታደርግ ወረዴ በባህል የተወሰኑ ነገሮች ከእውቀትም ከግንዛቤ እጥረት ጋር አያይዞ የተወሰኑ ምግቦችን የመመገብ ባህልና ልምድ ስላለ ሌሎችንም ያለመመገብ ክፍተቶች ስላሉ እነዚን ክፍተቶች ውጭ ሴቶቹ ላይ ህጻናቶች ላይ መስራት ስላለብን ብለን አስበን ዜሮ ዓመት እስከ ሁለት ዓመት ባሉ ህጻናት ላይና የሚያጠቡ እና እርጉዝ እናቶች ላይ ልዩ ትኩረት ሰጠን እየሰራን ያለንበት ሂደት ነው ያለው። ፈጻጸሙን በተመለከተ ያሉት ሂደቶች ምን ይመስላሉ? ፕሮግራሙ ሲጀመር ያው እነዚህ ወረዳዎች ላይ ሁለት ነገሮች ናቸው። አንደኛ እዛ አካባቢ ያሉ አትክልቶች፣ ፍራፍሬዎች አዘርቶች አሳደሩ ጓሮ የሚተከሉትን እነዛ የመትከል ትላልቅ የሆኑ የተፋፍ ስራዎችን በስፋት በመስራት እዛ አካባቢ ያሉ የሌሉ የተለያዩ የምግብ አይነቶች ካሉ እነዛ በቅለው አድገው ሴቶችና ህጻናት እንዲመገቡ የማድረግ ስራ። ከዛ ውጭ ደግሞ የእንስሳት ተዋጽኦ ውጤቶች እንደ ረግ ዶሮ፣ ፍየል፣ ባካር እንዲያረቡ በማድረግ እነዛን ያውላሉ ለህፃናቶች እና እናቶች እንዲመገቡ የማድረግ ሂደት ነው እየተሰራ ያለው። እነዚህ ደግሞ ጥሩ ውጤት አምጥተዋል ብለን እናስባለን። ሲጀመር ኦልሬዲ ወደ ሰላሳ ሰባት ፐርሰንት ነው ችግሩ የነበረው አሁን ግን እየቀነስ እየመጣንበት ሂደት አለና፣ ጅምሩ ጥሩ ነው፣ አበረታች ነው። በስፋት ነው እየሰራን ያለ ነው። አልባት ሴክተሮች በቅርጅት ነው የምንሰራው። ሰባት ሴክተሮች አሉ። ጤና ነው በዋናነት የሚመራው። አሁን እንግዲህ ከቅርብ ጊዜ ወዲህ ባለፈው አንድ አስር ወር በሚሆን ጊዜ ውስጥ የትግራይ ክልል ላይ ጦርነቱና ያለ መረጋጋት አለ። ከዚያ አኳያ አፈጻጸሙ ላይ ምን ያስከተለው ተግዳሮት አለ አልሬዲ ይሄ የተከሰተውን ነገር ያው ሁላችንም እንደምናውቀው እዛ አካባቢ የተወሰኑ የመፈናቀል ሂደቶች ያሉባቸው አካባቢ እኛ በሰል ወቅታዊ የሆኑ ድጋፎች የማድረግ ስራ እየሰራን ነው ያለ ነው። የተለያዩ መንግስታዊ ያልሆኑ ድርጅቶች መንግስትም ትበት ሰጥቶ እየሰራበት ያለ ሂደት ነው ያለውና ምናልባት መጠኑ ትንሽ ሊቀንስ ይችላል እ በተለያዩ መንገዶች ስራዎች እየተሰሩ ያለበት ሂደት አለ። ይሄ የቃል ኪዳን ስምምነት በጎርጎሮሳያኑ ሀያ ሰላሳ ወይም ከዘጠኝ አመት በኋላ በኢትዮጵያ የህጻናት መቀንጨርን ለማስቀረት ዓላማ አድርጎ እየሰራ ነው ያለውና ከዚያ ኳያ ያስመዘገባቸኋቸው ውጤቶች ና እያጋጠሟቸው ያሉት ተግዳሮቶች ምንድን ናቸው? አበረታሽ ነገሮች አንደኛ ሰቦ ግንዛቤ ማደጉ አንድ ትልቅ አበረታሽ ስራችን ነው ብለን እናስባለን። ሌላው ደግሞ የተለያዩ ንጥረ ነገር የተሟላ የአመጋገብ ስራ እየተፈጠረ መምጣቱ ይሄ በጣም አበረታች ስራዎቻችን ናቸው። ህጻናቱ ክብደትና ከቁመት ጋር ተፈታካኝ የሆነ እድገት ይዘው እያደጉ መሆናቸው ለእኛ አበረታሽ ስራ ነው። ይሄ የጓሮ አትክል ከዛ ውጭ ደግሞ ሰፋፊ መስኖ ውርሻ ስራዎች አካባቢ የአቶ አርባታ በስፋት ያለበት ነው። ማህበረሰቡ ግን እየተጠቀማ ያልሆነበት አካባቢ ነው። አሁን ግን እኛ ከገባን በኋላ እነዚህ ለውጦች እየመጡ ያሉበት ሂደት በጣም አበረታች እና በጣም ትልቅ ውጤት ነው ብለን እናስባለን። ምናልባት እንደ እጥረት የምናየው እንደሚታወቀው ሀገራችን የበጀት እጥረት አለብን። ያ የበጀት እጥረት በጣም ከፍተኛ ነው እና በጣም በስፋት ብንሰራ በአጭር ጊዜ ለውጡ እናመጣለን ብለን እናስባለን። ምናልባት እንደ ችግር ማየው ይሄ ከበጀት ጋር ተያይዞ ያለው ችግር ነው እና ምናልባት እሱ ከፍተኛ ችግራችን ነው ብዬ አስባለሁ። በጣም ነው የማመሰግነው። አቶ መስፍን እርስዎ መጨመር የሚፈልጉት ያልተነሳ ጉዳይ ካለ? አመሰግናለሁ። በእኔ በኩል ያለ በሪስጠለ እንግዳዋን አቶ ሽፈራውን እናመሰግናለን። በቀጣዩ ዘገባችን ደግሞ ወደ አምቦ እናምራ። የድምፃዊ ሀጫሉ ሁንዴሳ ቤተሰቦች ለአምቦ ህጻናትና አረጋውያን በጎ አድራጎት ድርጅት እንዲሁም በከተማው ለሚገኙ ከሁለት መቶ በላይ የሚሆኑ አቅመ ደካሞች ድጋፍ አድርገዋል። የድምፃዊ ህይወት ያለፈበትን አንደኛ ዓመት ዝክር ተከትሎ ባለቤቱ ወይዘሮ ፋንቱ ደምሰው በዚህ ወቅት ሀጫሉን ሰውን ለመርዳት ያለውን ምኞት ለማሳካት ግዴታ አለብኝ ሲሉ ለአሜሪካ ድምፅ ተናግረዋል። ከዚህ በኋላ አላለቅስም የማለቅሰው አላማውን ማሳካት ካቃተኝ ብቻ ነው ሲሉ ማክለዋል። ናኮር መልካ ወይዘሮ ፋንቱንና የበጎ አድራጎቱን ድርጅት መስራች እንዲሁም ድጋፍ ከተደረገላቸው መካከል አነጋግሮ ተከታዩን ዘገባ ከአምቦ ልኳል። የድምፃዊ አጫሉ ሁንዴሳን አንደኛ ዓመት የሙት መታሰቢያ ምክንያት በማድረግ ቤተሰቦቹ በዛሬው ዕለት ለአምቦ ህፃናትና አረጋውያን በጎ አድራጎት ድርጅት ድጋፍ ማድረጋቸውን ባለቤቱ ወይዘሮ ፋንቱ ደምሰው ለቪኦኤ ተናግረዋል። የአጫሉ ምኞት ይህ ነበረ ሲሉም ያብራራሉ። ወይዘሮ ፋንቱ ብችል ብችል ሁሉም ቦታ ባዳረስ ደስ ይለኛል። የእሱ ምኞት ስለነበረ ስለዚህ የእሱ ምኞት ለማሳካት ደግሞ በምችለው አቅም ማድረግ ስላለብኝ ልክ ልጆቹን ለእኔ እንደሄደው የእሱ ምኞትና ሀሳቦችም እኔ ጋ ያሉት ስለዚህ የእሱ ምኞት የማሳካት ግዴታ አለብኝ፣ ኃላፊነት አለብኝ። ለዛ ብዬ ነው ባይዘ አጭዬ በህይወት እያለም አነጋጋሪ ነበር በጣም ደስ የሚለኝ ሞቶ የሚያነጋግረው ሰው ኖሮ ብቻ ነው የሚያነጋግረው ብዬ አስብ ነበረ። የኔ ጀግና ነው። ከምንም በላይ ጀግና ነው። በቃ እሱ ለእኔ ማለት ነው። ለእኔም ብቻ ሳይሆን ለህዝቡ ጀግና ነው። ብዙ ሰዎች ስሙ እንዲነሳ አይፈልጉ። በሰው ፍቃድ ሳይሆን በእግዚአብሔር ፍቃድ ወደፊት አላማውን፣ በጎነቱን፣ ያለውን ለሰው ያለው ሩሩነቱን ወደፊት ማስቀጠል እፈልጋለሁ። ህዝቤም ደግሞ ከጎን ይቆማል ብዬ አስባለሁ። የአጫሉን የበጎ አድራጎት ስራ ከግብ ለማድረስ እንደሚሰሩ የገለጹት ባለቤቱ ከዚህ በኋላ አላለቅስም ሲሉም ምክንያቱን ያስረዳሉ አላለቅስም ቋንቋ ምክንያቱም የማለቅሰው የእሱ አላማ ማሳካት ባልችል እና ህዝብ የማይረዳኝ ከሆነ ያን ያለቅሳለሁ። እሱ ለእኔ እንዴት ብዬ እንደምነግርህ አላውቅም። በቃ ለእኔ ብቻ ሳይሆን ለህዝቡም ነው። መግለጽ አልችልም። በቃ ስለሱ የምገልጽበት ቋንቋ የለኝም። ስሜታዊ ሆኜ ልናገር እችላለሁ። ደስ እያለኝ ነው የምናገረው ይህን ነገር ማለት ነው እና ማን አሳደገኝ? እሱ ነው ያሳደገኝ። ከልጅ ጀምሮ ያሳደገኝ እሱ ነው አላማውም ጉጉቱም ምንም ሁሉ ነገሩ እኔ ውስጥ አለ። ከእኔ አልፎ ልጆች ውስጥ አሉ። ያ ደግሞ የሚሆነው እግዚአብሔር ሲረዳኝ ህዝቤም ሲረዳኝ ነው። ና ለህዝቤ አደራ ላለው ማለት ነው። የእሱን አላማ ወደፊት እንዳሳካ እና እንድራመድ ብዙ እንቅፋቶች ሊኖሩ ይችላሉ። ያንን እንቅፋት እንዳልፍ ደግሞ ህዝቤ እንዲረዳኝ ጠይቃለሁ። ወጣት ዩ ይል ከበደ የበጎ አድራጎት ድርጅቱ መስራችና ስራ አስኪያጅ ነው። ስለተደረገላቸው ድጋፍም እንዲህ ይላል። ዛሬ የሀጬ ቤተሰብ ከዚህም በፊት የዛሬ ስድስት ወርም አድርገውታል የተለያዩ ስጦታዎችን ደብተሮች፣ ሳሙና፣ ሰዎችንም አምጥተው መግበዋል። እዛ ጊዜ ከሶስት መቶ በላይ ነው ሰው ነው የመገቡት። ይሄኛው የሞት አመቱንም ደግሞ በዚሁ መልኩ ኦልሞስት ለሁለት መቶ ሰው የሚሆን ዱቄትና ዘይትን ነው እያሰራጨን ያለ ነው ማለት ነው እየሰጠን ያለ ነው። እንደምታየው ባለቤቱም እዚህ ነበረች ከዛ በተጨማሪ ልብሶችን ነበሩ ስጦታዎችን በማደል አብራን ነበር ያለችው እና ያው በዚህ መልኩ ነው እንግዲህ ሀጫሉን በአምቦ ከተማ ላይ በዚህ መልኩ ነው በዚህ ድርጅት ውስጥ ያሰብነው። ይህ ደግሞ ለእኛ በጣም ትልቅ ነገር ነው። ይህ ታላቅ ረፍት ነው ለእኛ አንዳች ነገር መጥቶ ሲሰጥ። እዚህ ቦታ ላይ ሰዎች ተስካር እዚህ መጥቶ የሚያከብረው አሉ። ችግረኞችን ሰብስበን እናበላለን። ታላቅ የአእምሮ እረፍት ነውና ደስ ብሎናል። ዛሬ በሀጫሉ ከአጠገባችን መታጣት ታላቅ ሀዘን እንደተሰማን ሁላ፣ ዛሬ ደግሞ ቤተሰቡ ይህንን አይነት ስጦታ የተቸገሩት ሰዎች ሲያደርግ ታላቅ የአእምሮ እረፍትን ሰጡ። በሀጫሉ ቤተሰብ ስለተደረገው ድጋፍ አስመልክቶም ሀጫሉ የዘራው ዘር ውጤት ነው ሲል እንዲገልጻል ዮኤል። ይሄ እንግዲህ የሚበረታታና ታላቅ ነገር ነው በእሷ ላይ ብቻ ይሄንን ነገር አይታ ሀጫሉ ምን አይነት ሰው እንደሆነ የማያውቁትን መናገር ይችላሉ። ለምን ባለቤቱ ላይ ኢንቨስት ያደረገውን ነው። አሁን ማለት እሷ እያጨደች ወይም ደግሞ እየሆነች ያለውን እሱ ሲሆን የነበረውን ነው። በሱ ውስጥ ያለው ዘር ነው። እያንዳንዳችን በእጃችን ምንድን ነው ያለው? እዚህ ቦታ ላይ አንድ ልብስ ቫሊዩ ሲያደርግ አንድ ልብስ፣ አንድ አሮጌ ጫማ ቫሊዩ ሲያደርግ አይቻል። አንዷ ነገር ለሌላው ትልቅ ነገር ነች። አምሳ ሎሚ ለአንድ ሰው ሸክሞ፣ ለብዙ ሰው ደግሞ ጌጡ ነው የሚባለው ለዛ ነው ማለት ነው በዚህ አይነት ሜንታሊቲ ሰዎች ቢንቀሳቀሱ አምቦ ላይ ከአምቦ ማልፈን ደግሞ የተለያዩ ቦታ ላይ ብዙ ነገር ማድረግ እንችላለን ከጎዳና ላይ የተነሱ 28 ህጻናትና አስር አቅመ ደካሞችን በቋሚነት ድርጅት ውስጥ ኖረው የሚረዱ ሲሆን ከሶስት መቶ በላይ ለሚሆኑ በችግር ውስጥ ላሉ ሰዎችም ድጋፍ እንደሚያደርጉ ወጣት ዮይል ገልጿል። ህፃን ተመስገን ተረፈ ለእርሱና ጓደኞቹ ለተደረገው በጎ ነገር እንዲህ ሲል የድምፃዊውን ቤተሰብ ያመሰግናል። ቤት ወደ ጎዳና የወጣሁት እኔ ወደ ጎዳና የወጣት ወንድሜ ፍለጋ ነበር። ወንድሜ ህፃን ነበር። ቤት አይኖርም። ወንድሜ ፍለጋ ስመጣ እኔም እዚህ ሰዎቹ ማርዳት ፈልጋለሁ። የእውቁ አፋን ኦሮሞ ሙዚቀኛ ባለቤት ወይዘሮ ፋንቱ መልእክት ማስተላልፈዋል። በሱ ስም የሚነግዱ አሉ፣ በሱ ስም ብዙ ነገር የሚሰሩ አሉ። ግን ህሊና ካላቸው እንዳደራም ነው፣ ይህ ነገር የማደርገው አገር ውስጥ ያለውም ውጭ ሀገርም ያለው ህሊና ያለው ሰው ለህሊና ይደር። ማስመሰል ሁኔታው ሆኖ መገኘት ነው። ባይዘ ማውራት ሳይሆን ሆኖ መገኘት ትልቅ ነገር ስለሆነ ማድረግ ካለብን እንግዲህ አንድ አመት ሙሉ በሱ ስም ብዙ ነገር ተሰርተዋል። ብዙ ነገር ተብሏል። እየሰማን ዝም ብለናል። ከአሁን በኋላ ግን ዝም አንልም። መርዳት የሚፈልግ ማድረግ የሚፈልግ በሱ ፋውንዴሽን ስም ማድረግ ይችላል። በዚህ አጋጣሚ ለህዝቤ የማስተላልፈው መልእክት ህዝቤ እንደማያሳፍረኝ እሱም ለህዝቤ እኔ ውድነኝ ነኝ እንዳለ ሁሉ ህዝቡ ደግሞ ላጤ ምንድን ነው የሚለውን የማገኝበት መስታቸውን የሚሰጡኝ በዚህ ፋውንዴሽን ስም እኔ አለው እንዳልኩኝ ሰው ደግሞ ህዝቤ ተጎንሻለሁ ብሎ የሚረዳኝ ከሆነ የእሷ አላማ ይቆማል። የአላማ ደግሞ ከሆነ ከቆመ ታሪክ ነው አይደል? ታሪክ አይሞትም አይቀበርም። አጭ ለኔ ታሪክ ነው በቃ እንደ ታሪክ ይቀጥላል። ለልጅ ልጅ ይተላለፋል። መልእክቴ እንግዲህ እግዚአብሔር ፍትህ እንዲሰጠኝ፣ ሰውም ደግሞ ባለው እምነት እግዚአብሔር እንዲለምንልኝ ይፈልጋለሁ። ድምፃዊ አጫሉ እንዴሳ ባለፈው አመት ሰኔ 22 ማለትም የዛሬ አመት በአዲስ አበባ ገላን ኮንዶሚኒየም አካባቢ በሰው እጅ የተገደለ ሲሆን ከግድያው ጋር ተያይዞ አራት ግለሰቦች ላይ ክስ ተመስርቶ ፍርድ ቤት እየተመላለሱ መሆኑ ይታወቃል። ለአሜሪካ ድምፅ ናኮር መልካ ካምቦ

የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ እናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና ና እኔም ሳስተናግዳቸው ያመሻሁት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው በለን። መልካም ምሽት።

io sagl